የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 6 2017 ዓ ም ዝግጅታችን ጀመረ። በሲዳማ ክልል በአንድ መኖሪያ ቤት ላይ በተነሳ እሳት የሁለት ትማማቾችና የአንድ ወንድማቸው ሕይወት አለፈ። አደጋው የተከሰተው በቅጽበት ነው፣ ድንገተኛ ነው። የአስር ዓመቱን ታላቃቸው ጋራ ሶስትኑም ልጆቼ ቤት ውስጥ ነበሩ። ሁለቱም ሴቶች የሶስት ዓመት መንታዎች ሲሆኑ አንደኛዋን አስተኝቼ፣ አንደኛዋ ከወንድሟ ጋራ እየተጫወተች ነበረ የወጣሁት። ወጥቼም ብዙም አልቆየሁም። ጩኸት ሰምቼ ስመለስ ቤቴ እየተቃጠለ መሆኑን አየሁ። ልጆቼ ለማዳን ብመኩርም ላተርፋችሁ አልቻልኩም። ማዕት ነው የደረሰብኝ። የሰማችኋቸው የሟቾቹን አባት አቶ ዲራጎ ብኖራ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ብርቅዬ ዋሊያ አይቤክስ ሕልውና አደጋ ውስጥ እንደሚገኝ የዱር እንስሳ ጥበቃ ባለስልጣን አስታውቋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ዜናው አስማማዬ ነው። እዚህ አጠገቤ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች አስማማ በድጋሚ እንዴት አምሽታችኋል? ተመልካቾቻችንና አድማጮቻችን የሰዓቱን ዜናዎች ወደ እናንተ የማደርሰው አስማማየኑ ነኝ። በቅድሚያም ከዜናዎቻችን መካከል ህወሓት ከፖለቲካዊ እንቅስቃሴ ለሶስት ወር ታገደ። ፕሬዚዳንት ትራምፕ የዩክሬን ጦርነት ለማስቆም የዲፕሎማሲ እንቅስቃሴ ጀምሯል። እንዲሁም ምስራቅ ኮንጎ ውስጥ በመቶች የተቆጠሩ ህጻናት ተደፍረዋል ሲል ዩኒሴፍ አስታወቀ፣ የሚሉት ከዜናዎቻችን መካከል ናቸው። ወደ ቀዳሚው ዜና አልፋለሁ። እንደ አዲስ ከተመዘገበበት ጊዜ ጀምሮ በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ተወስኖበት የነበረው ህዝባዊ ወያነ ሓርነት ትግራይ ህወሓት ለሶስት ወራት ፖለቲካዊ እንቅስቃሴ እንዳያደርግ መታገዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ዛሬ ባወጣው መግለጫ በተሻሻለው የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ህወሓት ለቦርዱ ሐምሌ 19 ቀን 2016 ዓ ም በጻፈው ደብዳቤ መነሻነት በልዩ ሁኔታ የክልላዊ ፓርቲ ምዝገባና የህጋዊ ሰውነት ማረጋገጫ የምስክር ወረቀት ተሰጥቶት እንደነበር አስታውሷል። ከዚያን ጊዜ ጀምሮ በነበሩ ስድስት ወራት ውስጥ በቦርዱና በታዛቢዎች ፊት ለጠቅላላ ጉባኤ በማድረግ አመራሮቹን ማስመረጥ እንዲሁም ሰነዶችን ከአዋጁ ጋር አጣጥሞ ማጽደቅ ይገባው እንደነበረም ጠቅሷል። ፓርቲው ይህን እንዲያደርግም ቦርዱ በተለያየ ጊዜያት መጻፋቸው ደብዳቤዎች ማሳሰቡን አመልክቷል። ይሁንና ፓርቲው የአዋጁንና የመመሪያዎች ድንጋጌዎችና የቦርዱ ውሳኔዎች በማክበር የጠቅላላ ጉባኤ ሳያካሄድ መተዳደሪያ ደንቡን ሳያጽድቅና አመራሮቹን ሳይመርጥ በህግ የተሰጠው የስድስት ወር ጊዜ ተጠናቋል ይላል መግለጫው። ስለሆነም ፓርቲው በአዋጅ የተቀመጡ መመሪያዎችን ጥሶ በመገኘቱ ለሶስት ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ መታገዱን አስታውቋል። ፓርቲው እስካሁን በምርጫው ቦርድ ውሳኔ ላይ ያለው ነገር የለም። ፓርቲው ሕጋዊ አካሄዶችን ተከትሎ የቦርዱን ውሳኔዎችና ትዕዛዞች በማክበር ጠቅላላ ጉባኤ ለማድረግ የሚያስችልን የቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሁፍ ሲያሳውቅ ግን እግዱ እንደሚነሳም ተገልጿል። ፓርቲው በተሰጠው የሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ሳይወስድ ቢቀር ግን በተቀመጡ አሰራሮች መሰረት የፓርቲው ምዝገባ እንዲሰረዝ ቦርዱ መወሰኑን ተመላክቷል። የታይላንድ ሰራዊት ከማይናማር በህገወጥ መንገድ ሲዘዋወር የተገኙ 260 ሰዎችን መቀበሉን አስታወቀም። ታይላንድ 260 ሰዎችን በህገወጥ አዘዋዋሪ ሰለባዎች ሰዎችን ከማይናማር ተቀብላለች። ከእነዚህ ውስጥ ከግማሽ በላይ የሚሆኑት ኢትዮጵያዊ መሆናቸውም ተገልጿል። የታይላንድ ጦር ባሳለፍነው ሐሙስ ለማጭበርበር ክፍት በሆነው ድንበር አቅራቢያ ማይናማር የጦር ኃይሎ ወደ ሀገራቸው ለመመለስ በተወሰደው ሰፊ እርምጃ ማግኘቱንም ገልጿል። በታይላንድ የወንጀለኞች ቡድን በታይላንድና የማይናማር ድንበር በመቶ ሺዎች የሚቆጠሩ ሰዎችን በህገወጥ መንገድ በማዘዋወር በደቡብ ምስራቅ እስያ በተለይም በህገወጥ የኦንላይን ስራ ላይ በማሰማራት በየዓመቱ በቢሊዮን የሚቆጠር ገንዘብ ገቢ እንደሚያደርጉና እንደሚያስገዷቸው የተባበሩት መንግስታት ድርጅት ገልጿል። የታይላንድ ጦር ባወጣው መግለጫ ቡድኑን የዜጎች ማንነት ካጣራ በኋላ ከ20 ሀገራት የመጡ ሰዎች መኖራቸውን ለማወቅ ተችሏል ያለ ሲሆን፣ ከእነዚህ ውስጥ 138ቱ ኢትዮጵያውያን ናቸው ብሏል። ምንም እንኳን ህገወጥ ተልኮቹ ለብዙ ዓመታት ሲሰሩ የቆዩ ቢሆንም ቻይናዊ ተዋናኝ ዋንግ ዢን ከታፈኑ በኋላ የታይላንድ ባለስልጣናት ባለፈው ወር ጥረታቸውን አድሰዋል። ተዋናዩ በኋላ ፖሊስ በማይናማር አግኝቶ ነፃ ወጥቷቸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሦስት ዓመት የጠጋውን የዩክሬን ጦርነት ለማስቆም የታለመው የዲፕሎማሲ እንቅስቃሴያቸውን ትላንት ሮቭ ጀምረዋል። ዩናይትድ ስቴትስ ለዩክሬን ለምታደርግላት ድጋፍ የሚጠበቅባትን የሚመስሉትን ሁኔታዎችንም ዘርዝሯል። ትራምፕ ዋይት ሀውስ ኦቫል ኦፊስ ጽሕፈት ቤታቸው እንደ አውሮፓውያን አቆጣጠር በ2022 ሩሲያ በከፍተችው ወረራ ስለተቀሰቀሰው የዩክሬን ጦርነት በሚመለከት ጋዜጠኞች ላቀረቡላቸው ጥያቄ በሰጡት ምላሽ ለምንሰጠው ገንዘብ በምላሹ ጸጥታ እንዲኖር እንፈልጋለን ብለዋል። ለቀድሞ ፕሬዚዳንት ጆ ባይደን ለኬብ የሚሰጡት ድጋፍ በሚመለከት ገንዘባችን ስንሰጥ በምላሹ በብድር መልክ ጸጥታ፣ ወይም ደግሞ ነዳጅ አሊያም ጋዝ የሚሆን የሆነ ነገር መጠየቅ አለብን ብያቸው ነበርን ብለዋል። የዩናይትድ ስቴትስ ምክር ቤት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ለዩክሬን ወደ 183 ቢሊዮን ዶላር የሚጠጋ ወታደራዊና ወታደራዊ ያልሆነ እርዳታ መፍቀዱን ትላንት ለምክር ቤቱ የቀረበው የቁጥጥር ሪፖርት አመልክቷል። ከተፈቀደው እርዳታ እስካሁን ለዩክሬን ያልተላከው 40 ቢሊዮን ዶላር ብቻ መሆኑን ሪፖርቱ ጠቁሟል። ቀደም ብሎም ማክሰኞ ምሽት ፕሬዚዳንት ትራምፕ ከሩሲያ እስር ቤት የተለቀቁትን አሜሪካዊ መምህር ማርክ ፎግል በዋይት ሀውስ ተቀብለው አነጋግረዋል። ከዚያም በማስከተል ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ መነጋገራቸውና ጦርነቱን ለማስቆም በአስቸኳይ ከዩክሬን ፕሬዚዳንት ዜለንስኪ ጋር ድርድር ለመጀመር መስማማታቸውን ትላንት እኩለቀን ላይ ይፋ ማድረጋቸው ይታወቃል። በማስከተል ምክትል ፕሬዚዳንታቸው ጄዲቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሪቢዮን ከዜለንስኪ ጋር እንዲነጋገሩ ወደ ሚኒክ ልከዋቸዋል። ሐማስ ከእስራኤል ጋር የተደረሰውን የተኩስ አቁም ስምምነት እንደሚያከብር ቃል ገባ። የአክራሪው ሐማስ ከእስራኤል ጋር የደረሰውን የተኩስ አቁም ውል እንደሚያከብር ዛሬ ሐሙስ ቃል ገብቷል። የሆነው ተኩስ አቁም ጥሷል በማለት አንዱ ሌላኛው ወገን እየወነጀሉ ባሉበትና ጦርነቱ ሊያገረሽ ይችላል የሚል ስጋት በሚሰማበት በዚህ ወቅት ነው። የሐማስ ቃል አቀባይ አብደልላቲፍ አልካኖዋ የጋዛ ተኩስ አቁም ስምምነት እንዲፈርስ አንፈልግም፣ ስለዚህም አፈጻጸሙን በጥንቃቄ ስራ ላይ እንዲውል ብርቱ ፍላጎት አለን ያሉ ሲሆን ወራሪዋ እስራኤልም ይህንን እንድታረጋግጥ ብለዋል። በተጨማሪም ካኗ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያውና ከፕሬዚዳንት ዶናልድ ትራምፕ የሚሰነዘር የማስፈራራትና የዛቻ ቋንቋ የተኩስ አቁም ስምነቱን አፈጻጸም አያግዝም ብለዋል። ሐማስ በዚህ ሳምንት መጀመሪያ ላይ እስራኤል በጋዛ የአየር ድብደባ በመፈጸምና እርዳታ እንዳይገባ በመገደብ ስምነቱን ጥሳለች ሲል የከሰሰ ሲሆን ቡድኑ የሚለቀቁት ታጋቾች ለሌላ ጊዜ እንደሚያስተላልፍም ተናግሯል። ትላንት ረቡዕ በእስራኤል ወታደራዊ ተጣባቂዎቿን ከጠራች በኋላ የአገሪቱ መከላከያ ሚኒስትር እስራኤል ካትዝ የትራምፕን ማስጠንቀቂያ ደግመዋል። ካትዝ ሐማስ ታጋዦችን መልቀቅ ካቆመ የተኩስ አቁም አይኖርም፣ ጦርነት ይሆናል ማለት ነው ያሉ ሲሆን፣ ጦርነቱ የበለጠ ጠንካራ እንደሚሆንና ትራምፕ ለጋዛ ያላቸውን ራዕይ እውን ለማድረግ የሚያስችል ይሆናል በማለትም አክለዋል። አድማጮቻችን የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የህንዱ ጠቅላይ ሚኒስትር ሞዲ ከትራምፕ ጋር በንግድ ስልታዊ ግንኙነትና በስደት ዙሪያ ይወያያሉም። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የህንዱን ጠቅላይ ሚኒስትር ናሬንዳ ሞዲን ዛሬ ሐሙስ በዋይት ሀውስ ያነጋግራሉ። የኒውዴሊ ባለሥልጣናት የሞዲ ጉብኝት ከዩናይትድ ስቴትስ ጋር አዲስና ተጨባጭ የሆነ አጋርነትን እንደሚያበስር ያላቸውን ተስፋ ገልጸዋል። ሁኖም ተንታኞች ትራምፕ ቀዳሚ በሚያደርጓቸው እንደ ንግድና ኢሚግሬሽን ጉዳዮችን በተመለከተ አከራካሪ ነጥቦች እንደሚኖሩም ተናግረዋል። ሞዲ ፕሬዚዳንት ዶናልድ ትራምፕ ስልጣን በያዙ ሳምንት ጊዜ ውስጥ ከፕሬዚዳንቱ ጋር እንደሚገናኙ ቀደም ብሎ የተነገረ ሲሆን የህንድ ውጭ ጉዳይ ሚኒስትር ቪክራም ሚሪ ህንድና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው ብለዋል። ዩናይትድ ስቴትስ ከጠንካራዎቹ ዓለም አቀፍ አጋሮቻችን አንዷ ናትም ሲሉም አክለዋል። የዋይት ሀውስ ብሔራዊ ምጣኔያዊት ምክር ቤት ዳይሬክተር ኬቨን ሀሴት ሰኞ እለት ከሲኤንቢሲ ጋር ባደረጉት ቃለመልስ ህንድ ከውጭ የሚገቡ ምርቶችን የሚገድብ ታሪፍ አላት በማለት ስጋታቸውን ተናግረዋል። በሰደድ እሳት የተጎዳችው ካሊፎርኒያ አሁንም ደግሞ ጎርፍ አስግቷታል። በሰደድ እሳት የተጎዳችው ካሊፎርኒያ ግዛት ከፍተኛ ዝናብና ንፋስ ተከትሎ ሊከሰት ይችላል ለተባለው ጎርፍ በመዘጋጀት ላይ ናት። የአካባቢው ባለሥልጣናትና የነፍስ አድን ዋናተኞች ጎርፍን ለመከላከል ነዋሪዎች አሸዋ የተሞሉ ጆንያዎች እንዲወስዱ አሳስበዋል። ይህ በእንዲህ እንዳለ የኦሪገኗ ፖርትላንድ ከተማ ውራ ጎዳናዎች ብዛት ያለው የግግር በረዶ መከላከያ አልብሳለች። በተጨማሪም የኦሪገንና አይዳሆ ግዛት ባለስልጣናት ከዛሬ ሐሙስ ጀምሮ ለሚመጣ የበረዶና የበረዶው ሽንፍር ለመዘጋጀት ያደጋ ጊዜ መጠለያዎችን አዘጋጅተዋል። የብሔራዊ የአየር ሁኔታ አገልግሎት ደቡባዊ ካሊፎርኒያ በተራሮዎች ላይ እስከ ስድስት ኢንች ዝናብ እንዲሁም በባህር ዳርቻ አካባቢዎችና ሸለቆዎች ደግሞ ዝናብ በብዛት ሊጥል እንደሚችል ተንብየዋል። ዝናቡ ኃይለኛ ዛፎችን ሊጥልና የኤሌክትሪክ መቆራረጥ ሊያስከትል እንደሚችልም ስጋታቸውን ገልጸዋል። በመጨረሻ ምስራቅ ኮንጎ ውስጥ ታጣቂዎች በመቶዎች የሚቆጠሩ ሕጻናት ደፍረዋል ተባለም። ከአሁን ቀደም ባልታየ ደረጃ ብዛት ያላቸው ልጆች በተዋጊነት መልምሏል ሲልም ዩኒሴፍ አስታውቋል። በማዕድን ሀብት በከበረ የኮንጎ አካባቢ በቅርብ ሳምንት ውጊያው የተባባሰ ሄደ ሲሆን የተባበሩት መንግስታት የሕፃናት መርጃ ድርጅት ይህን ያስታወቀው ዛሬ ሐሙስ ባወጣው መግለጫ ነው። የዩኒሴፍ ዋና ስራ አስኪያጅ ካትሪን ሪሰል ባወጡት መግለጫ በሰሜንና ደቡብ ኬብ ግዛቶች በግጭቱ በሚሳተፉ ወገኖች በህፃናት ላይ ዘግናኝ ጥቃት እየደረሰ መሆኑን ሪፖርት እየደረሰን ነው ብለው፣ በቅርብ ዓመታት ካየነ ሁሉ እጅግ የከፋ መደፈርና ሌላም ወስባዊ ጥቃት እየተፈጸመ ነው ብለዋል። እንደ አውሮፓውያን አቆጣጠር ካለፈው ጥር 27 የካቲት 2 በነበሩ ቀናት የጤና ጣቢያዎች 572 የመደፈር ጥቃት ሰለባዎችን መቀበላቸው የተገለጸ ሲሆን ይህ ሀዝም ከዚያ በፊት ከነበረው ሳምንት ከተቀበሏቸው አምስት እጥፍ መሆኑ ተመላክቷል። በጤና ተቋማቱ ከታከሙት ውስጥ አንድ መቶ ሰባው ህጻናት መሆናቸውን በዲሞክራቲክ ሪፐብሊክ ኮንጎ የዩኒሴፍ ተጠሪዋ ሊያንጌቸር ተናግረዋል። አድማጮቻችንና ተመልካቾቻችን ለምሽቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ ስመኝት ሽል መልሳችሁ አስማማ የነውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 6 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ንጉሱ ታምሬ ጋር እያስተናገድኳችሁ የማመሻው ስመኝሽ የቆየነኝ የማህበራዊና ትስስር ገጾቻችንና የዌብ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሞኮንሳ ቀበሌ ውስጥ ዛሬ ከሰዓት በኋላ በአንድ ቤት ላይ በተነሳ የእሳት አደጋ ሁለት መንታ እህትማማቾችና አንድ ወንድማቸው መሞታቸውን የዞኑ ፖሊስ መምሪያ የምርመራ ክፍል ኃላፊ ዋና ሳጅን አበራሹና ለአሜሪካ ድምፅ ተናግረዋል። የልጆቹ ወላጆች ለጉዳይ ወጣ ባሉበት በ15 ደቂቃ ውስጥ አደጋው ማጋጠሙን ፖሊስ ገልጾ፣ ሴቶች ህጻናት በእሳት ተቃጥለው መሞታቸውንና ታላቅ ወንድማቸው በሩ ስር ወድቆ በጭስ ታፍኖ መሞቱን ፖሊስ አስታውቋል። ወንድምየው በሩን ለመክፈት ሲሞክር እንደነበርም ፖሊስ ጨምሮ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ መኮንሳ ቀበሌ ዛሬ የካቲት 6 ቀን 2017 ዓ ም ከሰዓት በኋላ በአንድ ቤት ላይ በተነሳ የእሳት አደጋ ሶስት ሕፃናት መሞታቸውን የዞኑ መርማሪ ፖሊስ ዋና ሳጅን አበራሹና ለአሜሪካ ድምፅ በስልክ አስታውቀዋል። ምኑት አካባቢ አጋጣሚ ቤት ውስጥ አጋጣሚ የተፈጠረ አደጋ ነው። የእሳት አደጋ ማለት ነው። እሱን ነው እና አጋጣሚ ልጆች ናቸው። ሁለቱ ክምንታ ናቸውና አንዱ ደግሞ እነሱ ታላቁ ነበረ። እናትየውም ደግሞ ወደሌላ ቦታ ለስራ ሄዳለች። አባትየውም አጋጣሚ ለሰዎቹ ቃል ለመገናኘት የሆነ ቦታ ሄዷል። በዛ መሀል ነው። አካባቢው ብዙም ሰው የለም። አካባቢያቸው ያ ለሕጻናቶች መኪና ምክንያት የተከሰተ ነገር ነው። በአደጋው ሁለት መንታ የትማማቾዎች በእሳት ተቃጥሎ ሲሞቱ አንድ ወንድማቸው ከቤት ለመውጣት ሲሞክር በጪስ ታፍኖ መሞቱን አስረድተዋል። ስለዚህ አሁን አጋጣሚ ከቤት ውስጥ የወጣ እሳት ነው። በልጆች መሳት ማለት ነው። እሳት የተነሳው እንዴት ነው? አይ አጋጣሚ ልጆቹ እኮ ተነካክተው ነው። ስለዚህ አንዱ የአስር ዓመት ልጅ ነው። ልጆቹ ደግሞ ትናንሾች ናቸው። መንታው ልታዋችሁም ስለዚህ ደግሞ የሳር ቤት ነው። ወቅቱም ደግሞ በጋ ስለሆነ ደግሞ አጋጣሚ የተመደኮ ነው። አደጋ ደረስ ነው። አባታቸው አቶ ድናጎ ቢኖራ በከፍተኛ ሐዘን ውስጥ መሆናቸውን በስልክ ለአሜሪካ ድምፅ ገልጿል። አደጋው የተከሰተው ለአንድ ጉዳይ ወደ ቀበለ ጽህፈት ቤት በሄዱበት ሰዓት መሆኑንም ተናግሯል። አደጋው የተከሰተው በቅጽበት ነው፣ ድንገተኛ ነው። የአስር ዓመቱን ታላቃቸው ጋር ሶስቱንም ልጆቼ ቤት ውስጥ ነበሩ። ሁለቱም ሴቶች የሶስት ዓመት መንታዎች ሲሆኑ አንደኛዋን አስተኝቼ፣ አንደኛዋ ከወንድሟ ጋር እየተጫወተች ነበረ የወጣሁት። ወጥቼም ብዙም አልቆየሁም። ጩኸት ሰምቼ ስመለስ ቤቴ እየተቃጠለ መሆኑን አየሁ። ልጆቼ ለማዳን ብሞክርም ላተርፋቸው አልቻልኩም። ማአት ነው የደረሰብኝ። አሁን ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል የሚሉት አቶ ድራጎ አስከሬናቸውን ለመቅበር እየተዘጋጀን ነው ብሏል። ልጆቻችን በዚህ መልኩ ሲሞቱ እነም እናታቸውም አይናቸውን አላየንም ሲሉ ሀዘናቸውን ገልጿል። እናታቸውም ለሌላ ጉዳይ ከቤት ወጥታ ስለነበረች ቤት ውስጥ አልነበረችም። አሁን ራሷን አታውቅም። ሰዎች ናቸው ደግፈዋት የተቀመጠችው። በቃ አላውቅም። ምን እንድላችሁ ነው የምትፈልጉት? ልጆቼ የልጆቹን አባት ተከትለው ወደ ስፍራው እንደደረሱ የሚናገሩት የቀበለው ሊቀመንበር አቶ ተስፋዬ ቤተ እኮ ቤቱ የሳር ክዳን ቤት ስለነበርም ልጆቹ ሳይሞቱ ማጥፋት አልቻልንም ብሏል። ያው በተነሳው ቋጠሎ ላይ እነሱ ህፃኖች ናቸውና ሊወጡ ሲሞክሩ የበር ገጭቶ ሊወጣ አልቻለም። የሚጻኑ የአስር አመት እድሜ ያለ ልጅ ነው። ያ በቂ የተነሳ በሩ ዘጋው። ሊወጣ ብሞክር ያው ተገጭቶ ተመለሰ በዛው በተገጨበት ሊወጣ ሲሞክር እሳት ደርሶት እነዛ አጋጣሚ ሞቶ ቤቱን ከያዘ በኋላ ነው አካባቢ ህዝብ ሶስቱም ሬሳ ወጣ። ያው አባትየውም እሳት ቃጠሎው ሲነሳ አስራ አምስት ሀያ ደቂቃ ያህል ይርቋለ ተመልሶ ሲመጣ ያው ሰው እንዴት አርጎ ያወጣል? ሊያወጣም አልቻለም። ሰው አጋጣሚ ጩኸት ላይ ወጣ፣ በወጡ ሰዎች ደግሞ ሊያወጡ አልቻሉም። አቶ ተስፋዬ ቤት ውስጥ የነበረ ንብረትና ከብቶችም መቃጠላቸውን ጠቁመዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የየሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዝ ዘገባውን ተከታትላችኋል። ወደ ትንታኔ መጽሄቱ እናልፋለን። በኢትዮጵያ ውስጥ ብቻ እንደሚገኝ የሚነገርለት የአይቤክስ ዝርያ ዋሊያ በተደጋጋሚ በሚከሰቱ የጸጥታና ሌሎች ተፈጥሯዊ ችግሮች የተነሳ የሕልውና አደጋ ውስጥ እንደሚገኝ የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን አስታውቋል። የሰው ሰራሽና ተፈጥሯዊ ችግሮች ጋር በተያያዘ ብርቅዬው የዱር እንስሳ ቁጥሩ በየጊዜው እየተመናመነ በአሁኑ ወቅት ጠቅላላ የሕልውናው አደጋ ውስጥ መውደቁን ባለስልጣን መስሪያ ቤቱ ገልጿል። በዘርፉ ጥናትና ምርምር ያደረጉ እንዲሁም መጽሐፍ ያሳተሙ አንድ የጎንደር ዩኒቨርሲቲ ምሁር በየጊዜው የሚሰጡ ምክረ ሀሳቦች ገቢራዊ አለመደረጋቸው የዋልያ ለተጋረጠበት የሕልውና አደጋ ምክንያቶች ናቸው ብለዋል። የሰሜን ጎንደር ዞን መስተዳደር በበኩሉ የዋልያን ሕልውና ለመታደግ እድሎች እንዳሉ አመልክቷል። መስፍን አራጌ ተጨማሪ አለው። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋሚ ዩኔስኮ በዓለም ቅርስነት በመዘገበው የሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ በሰው ሰራሽና ተፈጥሯዊ ችግሮች የህልውና አደጋ እንደተጋረጠበት ቁጥሩም እየቀነሰ መምጣቱን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ናቃቸው ብረሌው ለአሜሪካ ድምጽ ገልጸዋል። የሰሜን ተራሮች ብሔራዊ ፓርክ ስናስብ ወደ ሁላችንም አእምሮ ቀድሞ የሚመጣው ዋሊያ አይቤክስ ነው። ይሁን እንጂ በተደጋጋሚ የተባሉ የጸጥታ ችግር ምክንያት እና ሌሎችም በጥናት በሂደት የሚለዩ እንዳለ ሆነው ቀደም ብሎ ካለው ቁጥር አሁን ላይ ዋላይ ዜግ ቀንሶ ነው የታየው። ይሄ በደረቅ እና በክረምት ወቅት በተካሄደ ቆጠራ ነው። ቁጥሩ እንደቀነሰ ማውቀት ተቻለ ወይም ደግሞ እለት ከእለት የሚደረግ የቁጥጥር ስራ ከጊዜ ወደ ጊዜ በርካታ ቁጥር የነበረው ዋልያ ዛሬ ላይ በሶስት መቶዎች አካባቢ የሚቆጠር ዋልያ እንዲቀር ሆኗል ሁሉናው ለአደጋ ተጋልጧል በአንጻሩ የሰሜን ተራሮች ብሔራዊ ፓርክ የሚገኝበት በአማራ ክልል የሰሜን ጎንደር ዞን ምክትል አስተዳዳሪ ቢምረው ካሳ የዋልያው ቁጥር ከፍና ዝቅ የሚልባቸው ሁኔታዎች የተለመደ እንደሆኑ ይናገራሉ ተራሮች ብሔራዊ ፓርክ በልጫ የሆነው ዋሊያ ቤክስ በአንደኛውም በሌላ መንገድ ያው በየአመቱ የተወሰነ ኤንቫይሮንመንቱ ሲስተካከል ቁጥሩ የሚጨምርበት ከተፈጥሮም ከሰው ሰራሽ ችግሮች ውስጥም ሲገባ ቁጥሩ የሚቀንስበት ሁኔታ ይኖራል። ከአመት አመት ይለያያል የቁጥሩ ሁኔታ። አሁን ላይ ከባለፈው አመት በተለየ የተወሰነ ቁጥር የመቀነስ ሁኔታ ታይቷል። ግን ይህን የቀነሰ ያለውን ቁጥር ለመመለስ ደግሞ እድላለን። አሁን አንደኛ የአካባቢ ጥበቃውን ስራን ማጠናከር እንችላለን። ሁለተኛ ዋሊያዎቹ በራሱ ብዛታቸው ቁጥራቸው ለመጨመሩ እድል አለው። የሰሜን ተራሮች ብሔራዊ ፓርክ ኃላፊ ማሩ ቢያድግልኝን በስልክ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ለመንግስታዊ የአማራ ሚዲያ ኮርፖሬሽን በሰጡት መግለጫ በክልሉ የቀጠሉ ግጭት ለእንስሳው ጥበቃ ለማድረግ እክል መፍጠሩን አረጋግጠው ነበር። ባለፉት ዓመታት የዋሊያ አይቤክስ ቁጥር 865 ደርሶ እንደነበረ አንስተው በሰሜኑ ጦርነት በክልሉ የሰላም እጦትና በህገ ወጥ አደን መበራከት ምክንያት አሁን ላይ 306 ዋሊያዎች ብቻ መኖራቸውን ጥብቅ ቁጥጥር ካልተደረገም ብርቅዬ እንስሳው ላይ የመጥፋት አደጋ ተጋርጧል ማለታቸውን ጣቢያው ዘግበዋል። የሰሜን ተራሮች ብሔራዊ ፓርክ በሚል በ2013 ዓ ም መጽሐፍ ያሳተሙት በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ትምህርት ክፍል እና ስነ ሰብ ኮሌጅ ተመራማሪ እና መምህር ዶክተር ግርማ ታያቸው በሰሜን ተራሮች ውስጥ የሚገኘውን የዋልያ ትክክለኛ ቁጥር ማወቅ አዳጋች መሆኑን ይናገራሉ። የተደራጀ በካሜራ ካልተካሄደ አሁን አምስት መቶ ማለት ነው ስምንት መቶ ማለት ነው ብሪል ፊገራት ዳታን ማወቅ በጣም ያስቸግራል። ለዋሊያ ህልውና አደጋ ውስጥ መውደቅ ዋነኛ ምክንያት ፓርኩ ሲከለል ማህበረሰቡን ያማከለ ባለመሆኑ ነው ሲሉ ይተቻሉ። በጣም ህብረተሰቡ አምኖበት እዛ ሲከለል በውስጥ የነበሩ ሰዎች እንዲለቁ ተብሎ አይደለም ሙከራ ቢደረግም መጨረሻ ላይ በሁለት ስድስት ዓመት ምረት ነው። እንደገና ይጭ አካባቢ የነበሩ አርሶ አደሮች ወደ ተነስተው ደባርቅ እንዲመጡ ተደረገው እና ማህበረሰቡ ወዘዋል። እዛው ያመርታል፣ እንጨቱን ይቆርጣል። ከዛ በኋላ ዋልያ ብርቅዬ መሆኑን ሲገነዘብ ማህበረሰቡ ከፍየል ጋር ለማዳቀል ሁሉ ሙከራ ተደርጓል። በውድ ዋጋ ለመሸጥ ይሄ አሁን አንዱ ዝርያው እንዲጠፋ የማድረግ ምትል ነበር። በተለያየ አጋጣሚ ከማህበረሰቡ ሊሆን ይችላል፣ ወይ ከስግግግ ግለሰቦች ሊሆን ይችላል፣ ወይ ፖለቲካሊ ሞቲቤት ሊሆኑ ሰዎች ሊሆን ይችላሉ ከአንዴም ሁለቴ የቀጥሎ ሰንትን ደርሶበታል ፓርኩ። ስለዚህ እነዚህ እነዚህ ነገሮች ተዳምረው ዋሊያ ቀንሶ ሊሆን ይችላል። የሰሜን ጎንደር ምክትል አስተዳዳሪ በበኩላቸው የህዝቡን ተጠቃሚነት የሚያረጋግጡ ስራዎች እንደሚሰሩ አመልክተዋል። አመል ኢትዮጵያ ኦርዳ የሚባሉ ፕሮጀክቶች አሉ። የፓርኩን ደህንነት ሲባል በፓርኩ ዙሪያ ያሉ ማህበረሰቦችን የኑሮ ደረጃ እንዲሻሻል እየሰራ ያለ ስራ አለ። ይህንና መሰል ፕሮጀክቶች እንዲመጡ የማድረግ ከፓርኩ ጋር ፍሬንድሊ ሊሄዱ የሚችሉ የስራ እድል ፈጠራዎችን ማስተሳ ለምሳሌ እንደ ንብርባታ አይነት እንዲህ እንዲህ አይነቶቹን የማድረግ ስራ እንሰራለን ነው። ከዛ በዘለለ ደግሞ በዘላቂ መፍትሄ እና እናኛም የክልሉ መንግስት ቢያስብበት ያለ የተወሰኑ የህብረተሰብ ክፍሎችን ሪሎኬት የማድረግ ስራ ቢሰራ ብለን ኮሜንት አድርገናል። ወደ ሌላ ቦታ የማዘዋወር ወደ ለምሳሌ ወደዚህ አርማጮ ቀጠና ሰፊ የእርሻ መሬት አለ። የጎንደር ዩኒቨርሲቲው ምሁር የዋልያን ህልውና ለመታደግ ተደጋጋሚ ምክረ ሀሳቦች ቢቀርቡም የተግባር እርምጃ ስለማይወ ወሰድ ችግሩ እየተባባሰ መምጣቱን አስረድተዋል። ሰሜን ተራሮችን መልሶ ለማገገም በዛው እግረ መንገዱን የኮንሰርቬሽን ስራ መሰራት አለበት። አካባቢ ኢኮሎጂ የሚጠብቅ ነገር ስራ በትክክል የአካባቢ ህዝብ ራሱ እንደ ጎንደር እንደ ኢትዮጵያ ትልቅ የሀገር ሀብት ነው አሉ ከሚባሉት ፓርኮች የተለየ ፓርክ ነው። ከኢኮሎጂ አኳያ ለሱ ይሄ ነው የሚባል ትክክለኛ ኮንሰርቬሽን አለመደረግ ነው። ስለዚህ መንግስት ራሱ ትኩረት ሰጦ በጀት ተበጅቶለት የተደረጉ ምክረ ሀሳቦችን ተቀብሎ ተግባራዊ ማድረግና ያለማድረግ ጉዳይ ነው። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ናቃቸው ትችቱን በተወሰነ ደረጃ ይቀበሉታል። ምክረ ሀሳቦች በተለያየ ጊዜ ከተለያየ አካላት ይነሳሉ። በአካልም እኛም ይህ ጉዳይ ሰምተን እናውቃለን። ቀደም ተብሎ የታሰቡ ጉዳዮችን በየጊዜው የሚስተዋሉ የጸጥታ ጉዳዮች መሬት ላይ ወርደው ተግባራዊ እንዳይሆን የራሳቸው ችግር ፈጥረዋል። እንዲሁም በመንግስት ብቻ ደግሞ የሚተገበሩን ብቻ አይደሉም። የበርካታ ባለድርሻ አካላትና ፓርትነሮች ወይም ደግሞ ፕሮጀክቶቹ ድጋፍ ያስፈልጋቸዋል። የዋልያን ህልውና ለመታደግ በስሙ የተሰየመ ብሔራዊ ስትራቴጂክ ፕላን መውጣቱን አቶ ናቃቸው ጠቁመዋል። ዋልያ በዓለም አቀፍ ደረጃ በኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ ዶር እንስሳት መሆኑ የተረጋገጠው በ1953 ዓመተ ምህረት ነበር። ለአሜሪካ ድምፅ ለተጠናቀ የተቀረው ዘገባ መስፍን አራጊ። ከሀገር ውስጥ ዜናዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የትራምፕ አስተዳደር የውጭ እርዳታን ማቆሙ የአሜሪካ ደህንነትና የውጭ በውጭ ያላት ስፍራ ዘላቂነት ሊጎዳው ይችላል ሲሉ የዩናይትድ ስቴትስ ዲሞክራት የህግ አውጪዎች ትላንት ረቡዕ ተናገሩ። ሪፐብሊካኖች በበኩላቸው የአሜሪካ የዓለም አቀፍ ልማት ተራድኦ ድርጅት ወይም ዩኤስኤድ መገምገም ብክነትና ማጭበርበርን ለመዋጋት አስፈላጊ ነው በማለት ይቃወማሉ። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ ያላት ደረጀ ደስታ ያቀርበዋል። የአሜሪካ የውጭ እርዳታ መርሃ ግብሮች እጣ ፈንታ እየተገመገመ ነው። በዓለም ዙሪያም ግራ መጋባት እየታየ ነው። ሴናተር ክሪስኩን ዲሞክራት፣ ለአስርተ ዓመታት የተካበተ ልምድና ግንዛቤን፣ ጥልቅ ግንኙነቶችን፣ ምድር ላይ እጅግ አስቸጋሪ፣ በጣም አደገኛና ሩቅ በሆኑ አንዳንድ ቦታዎች የመድረስ አቅማችን እያጣን ነው። በማህበረሰባቸው ውስጥ ያላቸውን ስፍራ ለአደጋ እያጋለጡ በይፋ የተባበሩና አጋሮቻችንና ሀገሮችን እየከዳናቸው ነው። ትላንት ረቡዕ ከዩናይትድ ስቴትስ ምክር ቤት አባላት ጋር የተወያዩ ባለሙያዎች በውጭ እርዳታ ከጠቅላላው የአሜሪካ በጀት ውስጥ የሚወጣው ከአንድ በመቶ ብቻ መሆኑን ገልጸው ገንዘብ እየባከነ ነው መባሉን አስተባብለዋል። ጄረሚ ካኔንዲክ የዓለም አቀፍ ፍልሰተኞች ሪፊውጂ ኢንተርናሽናል ተቋም ፕሬዚደንት እና የቀድሞ የአሜሪካ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ባለስልጣን ናቸው። USAID has been the target of a concerted campaign of disinformation led by Elon Musk and amplified by the President of the United States. USAID በኢላን መስክ የሚመራው እና በዩናይትድ ስቴትስ ፕሬዚዳንት የሚስተጋባው የተቀናጀ የሐሰት መረጃ ዘመቻ ኢላማ ሆኗል። መሠረታዊ ተልዕኮ አሜሪካ በዓለም ላይ ያላትን ጥቅም ማስከበር የሆነውን ተቋም ስም ለማጥላሸት ያልተቋረጠ የውሸት ማዕበል እየወረደበት ነው። ሪፐብሊካኖች ማጭበርበርና ብክነትን ለማስቆም የሚደረጉ ሙከራዎች እንዲያውም ዘግይተዋል፣ አስቀድሞም መደረግ ነበረባቸው ይላሉ። በቢሊዮነር ኢላን መስክ ስለሚመራው ዶዥ በሚል የምህጻር ስም ስለሚጠራው መንግስት መስሪያ ቤቶች ተቆጣጣሪ አካል ስራም ተገቢነት ይሟገታሉ። ሪፐብሊካን ሴናተር ሌንዚ ግራም ዩ ኤስ አይ ዲ ስ ን ድ ሶ ር ማ ንታር ዩኤስአይዲ ሁላችንም የሚያሳዝን ተቋም ነው። እኔ እስካሁን ድረስ ዘመኔን በሙሉ ይህን ከወታደራዊ ኃይል ውጭ አቅም የሚሰጥ ተቋም እየደገፍኩ ስለነበር ያየሁት ነገር ያሳመኛል። የትራምፕ አስተዳደር አንዳንድ የእርዳታ መርሃ ግብሮች እንዲቀጥሉ ፈቅዷል። ዲሞክራት ሴነተሮች በተግባር እየታየ ስለመሆኑ ትላንት ጥያቄ አንስተዋል። ከትላንት በስቲያ ማክሰኞ ኢላን ማስክ ስራቸው ግልጽ ሂደትን እየተከተለ መሆኑን ተናግረዋል እኛ ብቻችንን እየገባን የፈለግነውን እያደረግን አይደለም፣ ያለ ነው። በፍጹም የምንሰራው ከተቋሞቹ ኃላፊዎች ጋር በመተባበር ነው። ፕሬዚዳንቱ እንዲሆን የሚፈልጉት በትክክል እየሆነ መሆኑን በየጊዜው ከፕሬዚዳንቱ ጋር አረጋግጣለሁ። የልማት እርዳታው ዩናይትድ ስቴትስ ውስጥ ከ አንድ መቶ ሺህ በላይ ስራዎችን ይደግፋል። በድንገት ያለ ስራ ከቀሩት በሺዎች ከሚቆጠሩ የዩኤስ አይዲ ሰራተኞች አንዱ እንደተናገሩት አንዳንድ የአሜሪካ እርዳታዎች በጊዜያዊነት መቆም ራሱ የሚያስከትለው መዘዝ ረዥም ጊዜ የሚዘልቅ ነው። ሚካ ከስራ የተቀነሱ የዩኤስ አይዲ ሰራተኛ ናቸው። የምንሰራው ሰዎች አሜሪካን እንዲያከብሩ በማስገደድ ወይም ሰዎች እንዴት አይነት እሴቶች እንደሚኖሯቸው በመንገድ ሳይሆን እራሳቸው በሚፈልጉት መንገድ በመደገፍ ነው። የአሜሪካ ስራ ተቋራጮች ወይም ኮንትራክተሮችና መንግስታዊ ያልሆኑ ድርጅቶች የዩኤስአይዲ ወጪ መታገድን በሚመለከት የትራምፕ አስተዳደር ህገ መንግስቱ ከሚፈቅደው ውጪ ፕሬዚደንታዊ ስልጣኑን ተጠቅሟል ሲሉ ከሰዋል። ሪፐብሊካኖች በበኩላቸው ትራምፕ ስልጣናቸውን ተግባራዊ እያደረጉ ነው ይላሉ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ከአቀናባሪ ንጉሶ ታምሬ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አሁን የምሽቱን የመጀመሪያ አጋማሽ መሰናዶች አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የሁለተኛው አጋማሽ ቀዳሚው መሰናዷችን ከኢትዮጵያ የህዝብ ተወካዮች ምክር ቤት avalkar, it regekoi itse hän አቶ ከማል ሀሺ የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል ሲሆኑ በውጭ ሀገራት የሚኖሩ ኢትዮጵያውያንን በሚያሳተፉ ምጣኔ ሀብታዊና ሰብአዊ መርሃ ግብሮች አስተባባሪነታቸው ይበልጡኑ ይታወቃሉ። በውጭ ሀገራት የሚኖሩ ኢትዮጵያውያን ዘርፈ ብዙ ተሳትፎ እሳቸው የሚወክሉትን የሶማሌ ክልል አራቤ ወረዳ ሕዝብ ጨምሮ ለተቀረውም የሀገሪቱ ሕዝብ የላቀ ዋጋ እንዳለው የሚናገሩት አቶ ከማል ከመረዳዳት የተሻገረ የጋራ ተጠቃሚነት ሊዳብር እንደሚገባም ይመክራሉ። ተያያዥ ሀሳቦችን ለመነጋገር ሀብታሙ ስዩም ከሰሞኑ ዋሽንግተን ዲሲ ብቅ ያሉትን የህዝብ እንደራሴ ያገኝቷቸዋል። ቆይታቸውን ተከታትለን እንመለሳለን። የተከበሩ አቶ ከማልሀሺ ሀሺ እንኳን ደህና መጡ ወደ ዋሽንግተን ዲሲ ብስምላ። አመሰግናለሁ ወንድም ሀብታሙ። ወደ ዋሽንግተን ዲሲ የመጡበት ምክንያት ምንድን ነው? ምን እግር ጣለዎት ከሚለው እስቲ እንጀምር። ምን እግር ጣለህ ለሚለው እንደሚታወቀው የህዝብ እንደራሴ መሆን እንግዲያው ትንሽ ፈጠራን ይፈልጋል። አንዳንድ የላፊ መጓዝን ይፈልጋል እና አገር ላይ እንደምታውቀው ብዙ የህዝብ ጥያቄ አለ እና የህዝብ ጥያቄዎችን ለመለስ በመንግስት ባጀት ብቻ ሁሉ ነገር ሸፍነው አችለውም እና አንዳንድ እንቅስቃሴዎቹን ማድረግ ፈጠራዎችን ማሰብ ግድ ይላል ና እኔ በምወክለው አራቢ ምርጫ ክልል ሶማሌ ክልል ውስጥ ባለው ላይ የክልል የምክር ቤት አባላትም አሉ ና ከእነሱ ጋር በመሆን በራሳቸው ተነሳነችለች ማህበረሰቡ ስራዎች እንዲሰሩ መንገድ መክፈት የሚሆን ትምህርት ቤት ግንባታ፣ ጥገና፣ ሕክምና ማዕከላትም ላይ አስፈላጊ ባለ መሰረት ልማት ላይ እንዲሳተፉ ብዙ አድርገን እነሱም ብዙ ያግዙብን ጥሩ አጋጣሚዎች ነበሩ። ና ከዛ በተረፈ የራሳቸውን ሀብት እንዲያሸራሽሩ ከማረግ ባሻገር እኛም ደግሞ የሀብትን የመፈለግ ስራ ላይ ስንንቀሳቀስ ነበር። እዛ ሆነን አንድ ሙስሊም ኤድ ዩስ የሚል ግብረሰናይ ድርጅት ጋር በነበረን መግባባት ባስገባነው መጠይቅ መቶ አልጋዎችና ሰባት ዊልቼሮች አግኝተን ነበርና እነዚህ ፍትሐዊ በሆነ መልኩ በምርጫ ክልስ ባሉ ጤና ማዕከላት እንዲከፋፍሉ አድርገን ይህም ማለት በክልሉ በፋፈና በስቲዞን ያሉ የተቆጫሌ ከተማ መስተዳደር ሀረዋ ወረዳ ኦበሬ ወረዳና ደንበል ወረዳ የሚባሉ አካባቢዎች ላይ ይህን ካረግን በኋላ፣ አሁንም ደሞ ውስ የተሻለ ብን ጠይቅ ብለን እዛ ላይ የጀመርነውን ጥያቄና ንግግር ይዤ ተከትዬ እዚ ዲሲ ድረስ መጣው። እነሱም እዚ ነው ያላችሁ ቢሮች እና አሁን ደሞ ያው አገርን ስለምትወክል ከክልሉ ሳፋ ያለ ከምርጫ ክልሉ ውጭም ሌላውን የሶማሌ ክልልም በሚያግዝ መልኩ እንዲሁም ሌላው የኢትዮጵያኖች ክልልም በሚያግዝ መልኩ በቅርቡ የሕክምና ቁሳቁስ ና መድኃኒቶች ግምታቸው 10 ሚሊዮን ዶላር የሆነ ሰኪዩር አድርገናል። ይህም እንግዲያው ከሶማ ክልል ውጪ በአማራ ክልል፣ በኦሮሚያ፣ በማዕከላዊ ኢትዮጵያ፣ በቤንሻንጉል እና ባህሪ ክልሎች ባሉ የሕክምና ተቋማት የሚከፋፈል የሚሆን ነው እና እሱ ተሳክቶ አንዱ ሌላ ከዚህ ጋር ተያይዘ ደግሞ የመጣውበት ያው ብዙ ጊዜ እንደምታውቀው ትውልድ ኢትዮጵያውያኑ ረጂ ነው እዚህ ላይ ረጂ ነው ሆኖ ያለው እና ያው ማንኛውም ሰው ከሀገር ውጭ ሲሆን በጣም እንደ ትልቅ ሀገር አሜሪካ ላይ ሲኖር አነሰም ከፋ በየወሩ የሚደጉመው የሚያግዘዋል ና እስከ መቼ ነው ድጎማ የሚሆነው? እና ሁሌ ላኩላኩ ከሚሆን ያላቸውን ሀብት ብዙ ስራ እድል ያስፈልጋል ሀገር ቤት ላይ ና አገር ቤት ያለው ተምሮ ተመርቆ ስራም ይፈልጋል ጉልበት ያለዋል ና እነሱም ጉልበታቸውና እውቀታቸውን አዋጠው እነዚህም ደግሞ እዚህ ስላሉ ብራቸውን አዋጠው እውቀትና ብርን በማጣመር የጋራ ቢዝነስ፣ የጋራ የልማት ስራዎች ሰርቶ እኩል ትረፋማ የሚሆኑበትን አጋጣሚ ለመፍጠር አራቢ ዴቨሎፕ ኢኒሽቲቭ የሚል መርሃ ግብር ይዘን እዛ ላይ በምርጫ ክልል ላይ የተለያዩ ስብሰባዎችን አድርገን ማህበረሰቡ በጣም ወዶት የተቀበለው እንደሆነ እዛም ሆነን እዚህ ያሉት ሁለት ኢትዮጵያኖች፣ በሌላ ጊዜም ለማገዝ ምን ለማለት እንዳልኩ፣ ቅድም መንገድም ሲሰራ የራሳቸውን ብር ኮንትሪት ሲያደረጉ ስለነበረ ይህን ሀሳብ እንዴት ታይቷላችሁ ብዬ እሰየ ውጡ እንቀበለዋለን ብለው ከነሱ ጋር ደግሞ ፊት ለፊት ስትወያይ ወሬን ከፈረሰኛው ሰማ ና ሌላ አንድ ስላልሆነ ለመዋየት አሁን በሚኒሶታም እንዲሁም ቀጣይም ደግሞ ኦሃዮ ላይ ያው ከትውልድ ኢትዮጵያውያኑ ጋር ፊት ለፊት መድረክ አዘጋጅ ልዋይ ልመካከር እንዴት ይሄ መርሀ ግብር ተግባራዊ ይሆናል የሚለውን ነገር ሌሎች የምገዛም ላ ለመዋየት ነው እዚህ የተገኘሁት ባጭሩ ይህን ይመስላል በውጭ ሀገራት የሚኖሩ ኢትዮጵያውያን ወይም ደግሞ ተለምዶ አነጋገር ዲያስፖራው ኢትዮጵያ ውስጥ ባሉ በርካታ ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ እንቅስቃሴዎች ውስጥ ያለው ተሳትፎ የላቀ ሚና እንዳለው ይታወቃል ይነገራልም። እርስዎ የመጡበት የሶማሌ ክልል ከዲያስፖራው የሚመጡ እንቅስቃሴዎችን ወይም ደግሞ መፈጸም የሚፈልጉ እቅዶችን እውን የሆኑ ዘንድ ለማድረግ ምን ያክል ተነሳሽነት አለው? ብዙዎቹ መርዳት መሳተፍ እየፈለጉ አንዳንድ ጊዜ ግን ከመንግስት አሰራሮች ጋር በተገናኙ ደጋግመው የሚያነሷቸው ቅሬታዎች አሉ። በአጠቃላይ እንደ ኢትዮጵያ እና እነዚያ ነገሮች ዳግም ተፈጥረው የትውልድ ኢትዮጵያውያንን ወደኋላ እንዳይመልሱ ንቁ ተሳታፊ እንዲሆኑ በማድረግ ረገድ ምን አይነት እንቅስቃሴዎችን እያደረጋችሁ ነው? መልካም። ያው እንግዲህ ስለ ሶማሌ ክልል ስናነሳው ከለውጡ በኋላ ያለው አመራር ክቡር ፕሬዚዳንቱ ሙስጠፌንም ጨምሮ የውጭ ሀገር ኤክስፖዠር ያላቸው በከፊልም ቢሆን ዲያስፖራ ምን አይነት ህይወት ላይ እየኖረ እንደሆነ የሚያውቁ አቅሙንም የሚያውቁ ስለሆነ ነገሮች ይመቻቹ ዘንድ ራሱን የቻለ ቢሮ የተከፈተበት ካሉ ክልል ላይ ካሉ ቢሮዎች ውስጥ አንዱ ትውልድ ኢትዮጵያን ሊያስተናግድ የሚችል በማንኛውም መንገድ ላይ ራሱን የቻለ ቢሮ ተከፍቶ ሁሉ ጊዜም ክፍት የሆነበት አይደለም እስር ላይ እስከ ርዕሰ መስተዳድሩ ድረስ አካባቢ ያሉ ታላቅ አመራሮችን አግኝተው ብዙ ነገር ማድረግ የሚችሉበት ከዛም የተነሳ በክልሉ የተለያዩ ቦታዎች ላይ አሁን ራሳቸው አዋተው ሆስፒታሎቹ ላጭምር እስከ መገባት ድረስ እርዳታዎች እስከ መላክ ድረስ የደረሱበትና ና ጥሩ የተመቻቸበት አለ። ግን ከዚህ በላይ አሁንም መሰራት አለበት። ከዚህ በላይ አሁንም አስቻይ ሁኔታዎች መቸትሉበት፣ ግን ለማንኛውም ሰው አሁን ያለው ሁኔታ የተመቻቸና በሮ ክፍት የሆኑ ነው ማለት ይቻላል። የሶማሌ ክልል ያለበት ቦታ የጂኦፖለቲካል መቀመጫነቱ እጅግ ጠቀሜታ ከሚሰጣቸው የኢትዮጵያ ክልሎች መካከል አንዱ ነው። አሁንም ድረስ የጸጥታ ችግር ካለባቸው የጎረቤት ሀገሮች ጋርም የሚዋሰን ነው። ከዛ ጋር በተገናኘ በአካባቢ ያለው የመረጋጋት የሰላም ሁኔታ ለኢኮኖሚያዊ እንቅስቃሴዎች ምን ያክል በቂ ነው፣ ምን ያክል አስተማማኝ ነው የሚል ጥያቄ ሊነሳ ይችላል። ከዚህ ረገድ ያለው ሁኔታ ምን ይመስላል? በክልል ውስጥ። አዎ እነን ነው እንግዲህ ሶማሌ ክልል በጣም በቆዳ ስፋቱ ሰፊ የሆነ ክልል ትልቅ ጉብሪያት አገራትን ድንበር የሚያዋስን ነው። ኬንያን፣ ጅቡቲን፣ ሶማሊያን እንዲሁም ራስ ገዝ ነኝ የምትለዋን ሶማሊያንን ጨምሮ እነዚህ ሁላ ድንበር የሚያካልል ሰፊ የሆነ ክልል ነው እና እንደምታውቀው ከለውጡ በኋላ ላይ ሙሉ በሙሉ ሰላም አለበት ከሚባላቸው ክልሎች ውስጥ እንደ ኢትዮጵያ ውስጥ አንድ የሆነና ይሄ ደግሞ ያው ማንኛውንም ሰው ሌላውም የኢትዮጵያ ክፍልም ቢሆን መጥቶ ንግድ ላይ ለመሳተፍ ሙቹ የሆነበት አቀማመጡም ስትራቴጂክ የሆነበት በዛ ልክም ደግሞ ያው አሁን ለሀገር የሚመራበት ፖሊሲ የጎረቤት ሀገራትን ጥቅም ያማከለ ስለሆነ ከጎረቤት ሀገሮች ጋር ሱ ማንኛውንም ተግባባት ለመፍጠር ያለው የተሻለ ሁኔታ ያለበት ላይ እንዲሁም ደግሞ ከጎረቤት ጋር ሰዎች ለመግባትም ለመውጣትም ህጉን በጠበቀ መልኩ ከዚህ በፊት በተሻለ መልኩ ፍሰቱ የተሻለ የሆነበትና የተሻለ ሁኔታ ያለበት ነው ማለት ይቻላል። አሁን ላይ ስለ ኢኮኖሚ እንመለስና በክልሉ እንዲሁም ደግሞ እርስዎ የሚወክሉትም ዞን ወረዳ አለና በእነዚያ ስፍራዎች በልዩ ሁኔታ ዲያስፖራው እንዲሳተፉባቸው ትውልድ ኢትዮጵያ እንዲንቀሳቀሱባቸው የሚትፈልጓቸው የኢኮኖሚ ዘርፎች አሉ ወይ? ሌላ አብሬ ማንሳት የሚፈልገው እነዚህ ቦታዎች የየራሳቸው አመታዊ በጀት ይኖራቸዋል። የሚፈቀድላቸው በህዝብ ተወካዮች ምክር ቤት ስር ጸድቆ የሚሰጣቸው የሚሸነሸንላቸው በጀት እንዳለ ይታወቃል። ከዚህ ግን በዘለለ የዲያስፖራው ድጋፍ፣ የትውልድ ኢትዮጵያውያኑ እንቅስቃሴ በእጅጉ አስፈላጊ የሚሆንበት ምክንያት ምንድን ነው አው ይሄ ወደ ምን ያመጣናል? አይተህ እንደሆነ ግልጽ የሆነ እውነት አቡ ሰው ውጭ ሀገር መሄድ ይፈልጋል ውጭ ሀገር መሄድ ይፈልጋል እና ውጭ ሀገር ለምን ስራ አለ ነው የሚለው። እና ስራን የፈጠሩት እነሱ ናቸው። ይሄ እንደውን ለምሳሌ አሁን ዛሬ ጠዋት እዚህ ለመምጣት በረዶ በጣም የተጋገረ ነበረ፣ አስቸጋሪ ነበረ። ያለውን የወይዘር ችግር መገመት ይችላል። ግን በዚሁ ወይዘር ችግር ውስጥ ብዙ ብዙ ኢንዱስትሪዎች በመኖራቸው ብዙ የስራ እንቅስቃሴዎች በመኖራቸው አሁንም የሰው ሀይል ያስፈልጋል የሚሰራ እኛ አገር ላይ አሁን በግብርናው ዘርፍ በለው በማዕድኑ በለው በአገልግሎት አሰጣጥ ላይ በለው እውነትም ድንግል የሆነ የስራ እድል ነው ያለው። እና ብዙ የስራ እድሎች ቢፈጠሩ የሰው ሀይልን በቀላሉ ማግኘት ይቻላል። በዛ ልክ ደግሞ የሚመጣው ምርት ለሀገር ውስጥም አገር ውጭ ላሉ ሀገራትም የሚላክበት አጋጣሚ መፍጠር ይቻላል እና የሰው ሀይል ያለ መልካምዱ በጣም የተመቻቸ ነው። አሁን ሶማሌ ክልል ላይ አርቦታደር ብቻ ነው የምንለው ራሱ አሁን የመስኖ ውሃ ያለበት እኔ የመጣውበትን ብጫ ክልል ጭምሮ ሌሎችም ክልሎች ሌላውም የክልሉ ክፍል ላይ ብታይ አሁን የእርሻ ምርት በሰፊው የተለመደበት በበጋም በክረምት የሚላበት መስኖዎች ያሉበት እና ነገር ግን ትልቅ የሆኑ አሁን የስራ አማራጮችን ለመጠቀም ብር ያስፈልጋል እና ዲያስፖራው ማህበረሰብ በቃ ትልቅ ተቋማትን በግብርናው ዘርፍ ን በሁሉም ዘርፍ በቴክኖሎጂ ን ትልቅ ተቋማትን ገብተው በመፍጠር ብዙ ወጣቶች ስራ እድል የሚያገኙበት በዚህ አጋጣሚ ደግሞ ከዛም ትርፍ የሚያገኝበት አጋጣሚ መፍጠር እዚህ ሆኖ ከሀገር ቤት ወደ ሀገር ቤት መላክ ሳይሆን ከሀገር ቤት ብር እንዲገባለት ማሰብ አለበት። ይሄ አይነት እይታ መቀየር አለበት። እኔ ሁሉ ወደ ሀገር ቤት ብር ብቻ ለካለ ሳይሆን ከሀገር ቤትም ተጨማሪ ግቢ እያገኘ እኖራለሁ ወደሚለው ደረጃ መጣት አለበት። ለዚህ ደግሞ የያዘውን ብር ይዞ ሀገሩ ላይ ኢንቨስት ያድርግ ባይ ነኝ። ዩናይትድ ስቴትስ ሲመጡ የመጀመሪያው አይደለም፣ ከዚህ በፊትም በተደጋጋሚ መጥተዋል። የሀገሪቱን ኢኮኖሚያዊ እንቅስቃሴዎች የአሰራር ልምዶችን ለማየትም ለመገንዘብ እድል አግኝተዋል ብዬ አስባለሁ። እርስዎ የወከሉትን ስፍራም ሊሆን ይችላል ሶማሌ ክልል ውስጥም፣ በአጠቃላይ ለኢትዮጵያ የሚመኙላት ወይም ደግሞ ብንቀስመው ብለው ያስቧቸው የተወሰኑ አሰራሮች ይኖራሉ ብዬ አስባለሁ። ስለ አንዱ ይንገሩኝ። እንግዲህ ስለ አንዱ ስናነሳ አሁን መንግስትም እየሰራበት ያለው እዚህ ሀገር ሲስተም ለመወሰለት አይመችም መወሰለት አችልምና። መልካም ክፉ ብትሆን ራሱ ሲስተሙ ያገርሃል እና ያለው አሰራር ሂደት፣ እያንዳንዱ ነገር በሲስተም የተወጠረ ስለሆነ ኃላፊ ስለሆንክ አመራር ስለሆንክ ነገር የምታበላሽበት በሆነ ብሄር ስም፣ በሆነ እምነት ስም፣ በሆነ ተደብቀ ነገር ተጠያቂነት ሲመጣ በምታመልጥበት ሳይሆን፣ ግልጽ የሆነ ተጠያቂነት ያለበት ለሰራው መልካም ስራ የምትመሰገንበት ላጠፈውም ጥፋት የምጠቀበት የተሻለ ሲስተም አለ። እኛም እየስራን ያለንበት ከሎጥ በኋላ ጥሩ እንቅስቃሴዎች አሉና፣ ስለዚህ ለመውሰለት የማይመች ሲስተም ሲኖር ሰውን በአንድ አትቀይረውም። መልካም አለው ክፉም አለው። ግን ሲስተሙ ራሱ የሚያጠራ ከሆነ ምን ይባለው? ጨው ለራስህ ብለህ ጣፍጥ፣ እንቢ ካልክ ድንጋይ ነህ ተብለህ ትጣላለህ እንደሚባለው እና የሚያበጥር ሲስተም መኖር አለበት እያንዳንዱ ስርዓት ላይ እና ለዛ ነው አሁን ነገሮችን አሁን አዲስ አበባ ላይ ማየተ ቴክኖሎጂ በሲስተም የሆኑበት የተለ ቦታ ላይ ሴኩሪቲ ካሜራዎች የተገጠሙበት ግብር ሲከፈል ኦንላይን እንዲከፈል የሚደረግበት ብዙ ብዙ ሲስተሞች እየተጀመሩ ነው እና ላለመወሰለት እንዲያጉዙን ትልቁ ነገር መመሪያ ሲስተሚያ ነው። ሌላ ሁለተኛ ነገር ደግሞ ይሄ ሀገር ሁላ ቡራቡሬ ህዝብ፣ ከተለያየ ዓለም የመጣ ህዝብ ቡራቡሬ ህዝብ ተስማምቶ ሁሉም ሰው ከእንደ ውስንነቱ በሰላም እየኖር ሪላቲቭሊ መኖር ይችላለሁ ብሎ እየኖረ ነው እና እኛ ደግሞ የአንድ መንደር ሰዎች ሆነን ያለን ክፍተት እዚህ ግባ ማይባል በሆነበት ሰዓት ላይ በቀላሉ ማጥበብ እንችላለን። እና ከዚህ ተምረን እኛ ማምጣ እዚህ ቦታ ለመድረስ ከቅርብ ነው የምንነሳው። የሀገር ተነስቶ ከመጣበት ደረጃ አንጻር ስታይ እኛ ደግሞ ለመልማትና አንድነታችን ለማጠናከር ጉዞ ሩቅ አይደለም ከቅርብ ነው የምነሳው፣ የሚል አመለካከት ነው ያለኝ። እጅግ በጣም አመሰግናለሁ። የተከበሩ አቶ ከማል ሀሺ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ተገኝተው የትውልድ ኢትዮጵያውያንን ጋር በተመለከተ በተለይ በሶማሌ ክልል ውስጥ በምጣኔ ሀብት፣ እንዲሁም በሰብአዊ ተግባራት ዙሪያ ሊኖራቸው ስለሚገባው ሚናና ይዘት ጥቂት ሀሳብ ስላጋሩን በእጅጉ አመሰግናለሁኝ። ዳግም እንደምንገናኝ አስባለሁ። ለሆኑ በጣም አመሰግናለሁ። እኔም ወንድም ሀብታም በጣም አቶ ከማል ሀሽን እጅግ አድርገን እናመሰግናለን። ወደ ተከታዩ መሰናዱ ደግሞ እንለፍ። እንስራ የሸክላ ስራ ማህበር ከአራት መቶ በላይ ሴቶች የሸክላ ምርቶች የሚያመርቱበት ማዕከል ነው። በማዕከሉ የተለያዩ አገልግሎቶች የሚውሉ የሸክላ ውጤቶች ይመረታሉ። ለሀገር ውስጥና ለውጭ ገበያ እንዲሆኑ ተደርገው የተዘጋጁት የሸክላ ምርቶች ከአፈር ዝግጅት ጀምሮ እስከ መጨረሻው ውጤት በእጅ ተሰርተው ለገበያ የሚቀርቡ ናቸው። ኬኔዲ አባተ ከማዕከሉ አባላት ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ለቡና ማፍያ የሚያገለግለው ጀበና ለምግብ ማብሰያና መመገቢያ የሚያገለግሉት ድስት፣ ምጣድና የሸክላ ሳህንን የመሳሰሉት እንዲሁም ለአበባ መትከያና ለጌጣጌጥ የሚውሉ የሸክላ ውጤቶች የሚመረቱበት ስፍራ ነው። እንስራ የሸክላ ስራ ማህበር በማህበር የተደራጁ የሸክላ ባለሙያ ሴቶች ሁሉንም አይነት የሸክላ ውጤቶችን አስውበውና አሳምረው ያመርታሉ። ጽጌ ማርያም ምዬ ከሸክላ ስራ ባለሙያዎች አንዷ ናት። ይሄ ሙያ የጀመርኩትኝ ከልጅነት ጀምሮ ነው ከእናቴ ጋር ያው እነሱም ሸክላ ስለሚሰሩ አብሬ አብሬ እልነበረ ሙያውን የለመርኩትኝ ከእናቴ ነው ከእሷ ነው ለምጄ። የራሴን ህይወት ደግሞ ስጀምር ያው ተምረክ የሚያሆን ነገር ሲሆን ወደ አማራጭ ስራ ቦታ ትገባለች። ስለዚህ አንድ ሰባት አመት ምናምን ሆነኛል አሁን የራሴን ብዬ ከጀመርኩትኝ ይሄንን ማለት አንድ የሸክላ ዕቃ ተመርቶ ለአገልግሎት እስኪበቃ በርካታ ሂደቶችን እንደሚያልፍም ታስረዳለች። አንድ ጀበና ለመስራት ያው ሰው እንደየአቅሙ ነው የሚሰራ። አምስትም፣ ሁለትም፣ ሶስትም ሊሰራ ይችላል። ግን ያንን ለማጠናቀቅ ክረምት ከሆነ አንድ 15 ቀን ይፈጃል። ግን እንደዚያ አሁን ፀሐያማ ነፋስ ካለው ሳምንት ይፈጃል። እስከ ማቃጠል ያለው ፕሮሰስ ማለት ነው፣ ጊዜ ይወስዳል። አሁን ይሄ የሚሰራው የትናንትና ነው ይሄን ከጨረስኩ በኋላ ከስር የሚስተካከል ማፈፍ የሚባል ነገር አለ። ከታች ታፍፈው እንደገና ደግሞ ነገ ይነፍስበታል። ከነጎዳ ነው ወደ ፀሐይ የሚወጣው። ካልነፈሰበት ይሰበራል። ከዛ ይዳጎሳል። ከዛ በኋላ ወደ ማቃጠያ የሚገባ ነው። ጀበና ሲባል ገበያ ላይ ሲወጣ ጀበና ተወደደ፣ እንደዚህ ክትፎ ዕቃ ማንደጃ ምናምን ተወደደ እንዳይሉ እኛንም እንዲረዱ በቃ ፕሮሰሱን በደንብ በደንብ በደንብ መረዳት አለባቸው ነው የሚለው ነው። ሁለት ልጆቿን ጨምሮ ቤተሰቧን በዚህ ስራ እንደምታስተዳድርም ጽጌ ማርያም ገልጻለች። ገነት አሰፋ ደግሞ የእንስራ ማህበር ሰብሳቢ ናት። የማኅበሩ ስያሜ የሸክላ ውጤት የሆነው እንስራና አብረን እንስራ የሚል ሁለት ትርጓሜ እንዳለው የምትገልጸው ገነት በአሁኑ ወቅት ከአራት መቶ በላይ ሴቶች በማኅበሩ የተለያዩ የሸክላ ውጤቶችን በማምረት ላይ እንደሚገኙ አብራርታለች። ማኅበሩ 303 አባሎች አሉት። የማህበሩ አባሎቹ ነው አብረው መስራቾቹ፣ አብረው ነው የሚሰሩ። በስራችን ደግሞ የተቀጠሩ ቅጥር ሰራተኞች ወደ መቶ ሀያ ስምንት ሴቶች ሰራተኞች አሉና የምንሰራቸው ስራዎች ሰፊ ናቸው። ማለት እንደምታየው በጣም ለመተንተን ይከብዳል። እንደ ለምሳሌ ትንሽ አንዱ ለሶስት ካወራል የተለያዩ አበባ ባዞች አሉ፣ ሳህኖች አሉ፣ የሻማ እቃዎች አሉ፣ የአበባ መትከያ፣ የአበባ ደረቅ አበባ ማድረጊያ፣ የፍም ጥብስ እንጠበስበት ብዙ የላዛኛ ምናምን በጣም ብዙ ናቸው። ለመዘርዘር በጣም የሚከብደው ቤቱ ልብስ ስታወት ደግሞ ብዙ ምርቶች ናቸው ያሉት እና ከዛ በተጨማሪ ሰው በሚፈልገው ዲዛይን አምጥቶ ስዕል ሊሆን ይችላል፣ የሴራሚክ ስራዎች ሊሆን ይችላሉ። በዚህ አይነት ሰሩልን ቢሉ ማንኛውንም እቃዎች እንሰራለን ማለት ነው። እያንዳንዱ የማህበሩ አባል በስራው ልክ የየራሱን ምርት ሽያጭ ገቢ የሚያገኝ ሲሆን ምርቶቻቸውን የሚሸጡበት መደብርም በ2012 ዓ ም በአዲስ አበባ ከተማ አስተዳደር በተዘጋጀው በዚያው በማህበሩ ቅጥር ግቢ ውስጥ በተገነባው ህንፃ ውስጥ ይገኛል። የገበያችን ሁኔታ እኛ ኤክስፖርት ባናደርግም ኤክስፖርት የሚያደርጉ አብረውን ከኛ ጋር የሚሰሩ ሰዎች አሉና ለእነሱ የተወሰነ ይሸጣል። ሱቁ እንደምታዩት በጣም ትልቅ ሱቅ ነው። እዚያ ያለ አንድ ሱቅ ደግሞ አድዋ ፒያሳ ጋ ያለው ሱቅ አንድ ሱቅ አለን። በተረፈ ለቤት ለሆቴል፣ ለተለያዩ ቦታ ክፍለ ሀገር እየመጡ የሚወስዱ ለምሳሌ አርባ አርብ ሁልጊዜ ቤት በጣም የተጨናነቀ ነው። ከክፍለ ሀገር የሚመጡ ይኖራሉ። ከዚህ ደግሞ እየወሰዱ እያተረፉ በሌላ በየሱቁ ምናምን የሚሸጡ ይኖራሉና ከዛ ከተረፈ ግን ገበያም ወስደንበት መርካቶም ሊሆን ይችላል፣ ሾላ ሊሆን ይችላል። የተፈለገበት ቦታ ወስደን የምንሸጥበት አግባብ አለ ማለት ነው። እርሷም እንደ ሌሎቹ የማህበሩ አባላት ሁሉ የራሷን የሸክላ ስራ እንደምትሰራ የገለጸችው የማህበሩ ሰብሳቢ ገነት አሰፋ ከልጅነት ዕድሜዋ ጀምሮ በስራው ላይ መቆየቷንና በዚህም ውጤታማ እንደሆነች ታስረዳለች። ሸክላይም በጣም በፍቅር ደስ ብሎኝ የሚሰራው ስራ ነው። የወር ደሞዝተኛ ከሚያገኘው ደሞዝ በላይ አገኛለሁ እንጂ ከዛ በታች አላገኝም። እና አክብረህ የሰራኸው ስራ ማንኛውንም ነገር ጥሩ ዋጋ ያስከፍልሃል። ስራን ምንድነው ከኛ የሚጠበቀው? አክብረን ወደን መስራት ብቻ ነው። ያን ካረክኩ እግዚአብሔር ይከፍላል። በልጅነቴን የጀመርኩ ደግሞ በጣም መፍጠር ነው የምፈልገው፣ መስራት፣ የተለያየ ነገር ማድረግ። አንድ ነገር ለራሱ መቆም አልፈልግም። እንዶ ተፈጥሮ ነው። በቃ ይሄ እየፈጠርኩ የሚያልቅ ሞያ አይደለም። በነገራችን ላይ አይምሮ ሰው እስካለ ድረስ እንደ ጊዜ ሁኔታ፣ እንደ ወቅቱ ሁኔታ የተሻለ የዘመነ እየሰራ ራስህንም ሀገርህንም ቤተሰብንም መጥቀም ትችላለ። በቃ እግዚአብሔር ይመስገን። ጥሩ ነው የሚባል ህይወት እያኖረኝ ነው እግዚአብሔርና በደንብ ደ የምንኖረው ልጄን አስተምራለሁ። እዚሁን አስራ አንደኛ ክፍል ነው አስራ ዘጠኝ አመቱ ነው ልጄና ወደፊት የተሻለ ነገር ሰርተን ኤክስፖርት ማድረግ የምንችልበት ደረጃ እንደርሳለን። ይሁንና ስራው የተለያዩ ፈተናዎች ያሉበት ነው የምትለው ገነት በአንዳንዶች ዘንድ የሚስተዋሉ የተዛቡ አመለካከቶች ከፈተናዎቹ መካከል እንደሆኑት ገልጻለች። ከአመለካከት ጋር የተገናኙ ፈተናዎችን በስራችን ብርታት እየቀረፍናቸው ናቸው ነው ስትልም ተናግራለች። ብዙ ፈተናዎች ይገጥማሉ በእኛም በዚህ ሸክላ ሰሪ ስሰራ ሸክላ ራሱ ዝቅ ያለ ስራ እንደሆነ የማሰቡ ነገር አለ። ሰው ወደዚህ እንዳይገባ ያደረገው እየጠፋ ኮ በነበረበት ሰዓት ነው። እንደም ይሄ እንስራ በደንብ ወደ ሰው ውስጥ ትኩረት ተሰጥቶታል። መንግስትም ትኩረት ሰጥቶት እየሰራ ነው እና ለሙያም የሚሰጡ ክብር በጣም ዝቅተኛ ነበር። ዞሮ ግን ከድሮ ከድሮ ስናነጻጽር፣ ከኛ በፊት የሰሩ እናቶች በጣም የተጎዱ ናቸው። በፊት እኔ ልጅ ጀመርኩት የጀመርኩት በነገራችን ላይ ና መርካቱ እየወረድኩ ሸጥ ነበረ እቃ እና እዛ ስቲር እኮ ሰውም አትመስላቸውም እኮ በተለይ የምሸጥበት ቦታ አይደለም። እዚያ የቢዝነስ ቦታ ስለሆነ ጥሩ ነገር ትሰራለ። ስትመጣ ታክሲ ላይ ያለው ነገር የሚያደርጉ ነገር እቃችንን እኮ በመኪና ይጭኑትም ነበር። አንጭን ሸክላ ደግሞ እንጫ እንዴ ደግሞ ይህንን ምናምን ነው የሚሉት እኮ። ሸክለኛ ብቻ አይደለም በዚህ መንገድ የሚታየው ሸማኔ ብረት ቅጥቃጭ፣ እነዚህ እኛ ሀገር ላይ በጣም ከፍተኛ የሆነ ብዙ ነገሮችን ማምጣት የሚችሉ ግን ደግሞ በሰው አመለካከት ወርደው የሚገኙ ያን ነገር ማን ነው መስበር ያለበት? አንድ ላይ ሆነን ስራችንን አሳምረን አዘምነን አንተ የተሻለ ነገር ሲኖርህ ራሱ ሰው ይመጣል ፈልገው። እኛ አሁን ዛሬ እዚህ ቁጭ ብለን ስልክ ተደውሎ በፎቶ አሳይተ የምትሸጥበት ሰው ደግሞ ወደ ባህሉ መምጣት ማድነቅ ጀምሯል። እኛ ጋር ነው የቤት ስራ ያለው ግንዛቤ መፍጠሩንም ስራ እንደሆነ ማሳወቁም። አሁንም አሰልጥኑን ሙያውን እንወቅ። ማሰልጠኛ አለችን፣ ትንሽ ማሰልጠኛ አለችን እና ጥሩ ነው። በእርግጠኝነት ከዚህ በኋላ ያለው ነገር የተሻለ ነገር እንደሚሆን እናስባለንና ጥሩ ስራ እየሰራ ነው ብለን ነው የምናስበው። እያንዳንዱ የሸክላ ምርት ከአፈር ዝግጅት ጀምሮ እስከ ማቃጠል የተለያዩ የምርት ሂደቶችን የሚያልፍ ሲሆን በተለይ የማቃጠሉ ሂደት ከባድና ለጤናም ጎጂ እንደሆነ ባለሙያዎቹ ይገልጻሉ። ይህን ችግር ከመቅረፍ ጀምሮ ዘመናዊ የሴራሚክ ውጤቶችን ማምረትና ምርቶቻቸውን በቀጥታ ለውጭ ገበያ ማቅረብ ቀጣይ እቅዳቸው እንደሆነ የማህበሩ ሰብሳቢ ተናግራለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን አስተዳደር የዋይት ሀውስ ንግግር ጸሐፊ ሆና ያገለገለችው ና በአርኤንድቢ ና የሶል ሙዚቃ አቀንቃኝነት የምትታወቀው ወይና አብ ወንደሰን ወይም ወይና አራተኛ አልበሟን ለሕዝብ ለማድረስ በዝግጅት ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ2009 በሙዚቃ ዘርፍ የተሻለ ምርት ላሳዩ የጥበብ ሰዎች ሽልማት የሚሰጠው ግራሚ ሽልማት እጩ የነበረችው ዋይና በማህበረሰቡ ለውጥ ዙሪያ ለሚያቀነቅኑ ሰዎች እውቅና እንዲሰጥ አዲስ የሽልማት ዘርፍ እንዲካተትም አድርጋለች። ዋይና ባለፈው ሳምንት በሎስ አንጀለስ በተካሄደው የግራሚ ሽልማት ተሳትፋ ስትመለስ የአሜሪካ ድምጽ ራዲዮ ተገኝታ ስለ ራሷና ስለ ስራዋ አጋርታናለች። ከእርሷ ጋር ያደረግኩት ቆይታ ተከታዩ ነው። ብዙ ሰዎች ዋይና በሚለው ስምሽና በሙዚቃሽ ያውቁሻል። ሙሉ ስምሽን ግን ብዙ ሰዎች አያውቁትም። ስለዚህ ከሱን ጀምርና እስኪ ራስሽን አስተዋውቂን። ወይን አብ ምዕራፍ ወንደሰን እባላለሁ። አብዮቱ የተነሳ አካባቢ ስለተወለድኩ ነው አባቴ ምዕራፍ የሚለውን ስም ያወጣልኝ። አሁንም ብዙ ሰዎች አሜሪካ ውስጥ ተወልደሽ እንዳደግሽ ነውና የሚያስቡት ትክክል ነው? አይ የተወለድኩት አዲስ አበባ ውስጥ ነው። ግን ገና የሶስት ዓመት ልጅ እያለው ነው እናቴ ወደ ዲሲ ስትመጣ ይዛኝ የመጣችው። ስለዚህ ዋሽንግተን ዲሲና አካባቢው አደግሽ። ሙዚቃ የጀመርሽውም ገና በህፃንነትሽ፣ የህፃናት የሙዚቃ ትዕይንቶች ላይ በመሳተፍ ነው። ቲያትሮችም ትሰሪ ነበር። ትምህርትሽን ስትጨርሽ ግን በእንግሊዝኛ ቋንቋና የኮሚኒኬሽን ሙያ ተመርቀሽ ዋይት ሀውስ ውስጥ ነው የገባሹ። እንዴት ወደዛ ልትሄጅ ቻልሽ? እድል ይመስለኛል። ሜሪላንድ ዩኒቨርስቲ ውስጥ የመጨረሻ ዓመት ተማሪ ያለው የንግግር ጽሑፍ ማር ነበር እና አስተማሪያችን የፕሬዚዳንቱን ንግግር ጸሐፊ እንድናገኝ ወደ ዋይትሀውስ ወሰደን። የዛን ወቅት አስደንጋጭ አውሮፕላን አደጋ ደርሶ በወቅቱ የገንዘብ ሚኒስትር የነበሩት ሮም ብራውን ህይወታቸው አልፎ ነበር። እናም ዋናው የፕሬዚዳንቱ የንግግር ጸሐፊ የፕሬዝዳንቱን ንግግር እያዘጋጁ ስለነበር ሊያገኙን አልቻሉም። በምትካቸው ቴሪ ኤድመንድ የሚባል የመጀመሪያው ጥቁር አፍሪካ አሜሪካዊ ፕሬዝዳንት ንግግሮችን ጸሐፊ ያገኛል። ቴሪ በጣም ደስ የሚል ሰው ነበር። እዛ ለነበር ነው ተማሪዎች ስለ ስራው ሲነግረን፣ ዋው ይሄ ደስ የሚል ስራ ነው፣ እዚህ መስራት ነው የሚፈልገው አልኩኝ። በኋላ ተመራቂ ተማሪዎች በነጻ መስራት የሚችሉበት እድል እንዳለ ሲነግረንም አመለከትኩ፣ ተቀበሉ። በፕሬዚዳንቱ የምርጫ ዘመቻ ላይ ና ዋይት ሃውስ ተለማማች ተለማማጅ ሆኜ ከሠራው በኋላ ተቀጠርኩኝ። ከዛ ለሶስት አመት ያክል በዋይትሃውስ ሰራው የቢል ክሊንተን አስተዳደር ነበር። በስራው እንዴት ነበር? ተወጁ ነበር። አሁን ይናፍቅሻል? በጭራሽ። ለምን ምን ተፈጠረ? ማለት ደስ የሚል ስራ ነው። በነበረው አስተዳደር ላይ እምነት ነበረኝ። አብሬያቸው እሰራ የነበሩትንም ሰዎች በጣም ወዳቸዋለሁ። ጎበዞች ናቸው። በዛ ላይ እጽፍባቸው የነበሩት የአፍሪካ አሜሪካ ጉዳዮች፣ የሴቶች ጉዳዮች፣ የዓለም አቀፍ ግንኙነት ርዕሶች ስሜቴን የሚገዙ ጉዳዮች ነበሩ። ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው። እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር። አዲስ አበባ እያለን ራሱ ቴሌቪዥን ላይ የሆነ ዘፈን ሲመጣ ነጠላ አንስቼ እስክስታእል እንደነበር ይነግሩኛል። ስለዚህ ከልጅነቴ አንስቶ ጥበብ ውስጥ አለው። የቀረው የእናቴን ይሁንታ ማግኘት ነበር። እኛን እዚህ ለማድረስ ብዙ ዋጋ ከፍላለች፣ እና ጠበቃ እንድንሆንላት የተለመደው አይነት ስኬት እንዲኖረኝ ትፈልግ ነበር፣ ግን ደግሞ ልቤ ውስጥ ጥበብ እንዳለ ታውቃለች። ስለዚህ ለሶስት አመታት ካየችኝ በኋላ ተቀበለችኝ እና በቃ እንደፈለግሽኝ አለችኝ። ያንን ደግሞ አንችን በስራሽ ያረጋገጥሽ ይመስለኛል። እስካሁን ሶስት አልበሞችን አሳትመሻል። ሁሉም በእንግሊዝኛ ናቸው። አማርኛ ትሞክርም እንዴ? በቅርቡ የብዙነሽን አንድ ዘፈን ተጫዎች አለሁ። በትክክል መስራቴን ግን እርግጠኛ አይደለሁም። ብዙነሽ በቀለን እንደምትወጃ ታውቃለሁ። ለእሱ ያለሽን ፍቅር ደግሞ ተመልሽ ይመጣበታለሁ። ከዛ በፊት ግን ከአልበሞችሽ ከአንዱ እስኪ የምትወጁን ሙዚቃ ተጫዎችልን እሺ፣ በጣም የምወደው ሙዚቃ ስለምስ ኦፍ ፓራዳይዝ ይሰኛል። ትንሽ ከፍ ካልኩ በኋላ ለመጀመሪያ ጊዜ ወደ አዲስ አበባ ስመለስ ከተማውን ስላየሁበት መንገድ ነው የጻፍኩት። That's what they say it's like in the slums of paradise. Wow, beautiful. Thank you. እስኪ ስለ ዘፈኖችሽም ንገሪኝ። በሙዚቃዎችሽ መልእክቶች ለማስተላለፍ ትሞክሪያለሽ? በምን አይነት ጉዳዮች ላይ ነው በብዛት የምትዘፍኙ? የሙዚቃ ዋና ግቡ ለአድማጮች የተለያየ አይነት ልምድና ትምህርት እንዲወስዱ የሚያስችላቸውን የሆነ ታሪክ መንገድ ይመስለኛል። በቀደመው ስራዬ ታሪኮችን የመጻፍ ልምድ አለኝ። ስለዚህ ያንን ወደ ሙዚቃ ማምጣት እጅግ ደስ የሚል ነገር ነው። ሰዎችም በሆነ መንገድ ትነኪያለሽ፣ እናም ዓለምን እንዲያዩ ትረጃቸዋለሽ። በዛ ላይ ማህበራዊ ጉዳዮች ላይ መስራት የምፈልገው ነገር ነው እዚህ አገር ስላለ የፖሊሶች ጭካኔ፣ የቤት ውስጥ ጥቃቶች፣ እንዲሁም ደግሞ ኢትዮጵያ ውስጥ ስላሉ ጦርነቶች ጽፍ ያለው የኪነ ጥበብ ባለሙያ የዚህ አይነት ኃላፊነት አለበት ብዬ አስባለሁ። በአንድ ወቅት ታዋቂዋ ኒና ሲሞን ዋና ግባችን ባለንበት ወቅት እየሆነ ያለውን ነገር ማንጸባረቅ ነው ብላ ነበር። እኔም የኪነ ጥበብ ዋና አላማው እሱ ነው ብዬ አስባለሁ። እስኪ ደግሞ ወደ ብዙነሽ ፍቅርሽ ልመልስሽ። ብዙነሽ በቀለን እንዴት ልትውጃ ትቻልሽ? So I, እሷን መውደድ የጀመርኩት አዲስ አበባ ሲሄድ ሁሌም የትም ቦታ አብሮኝ የሚሆን እና ሙዚቃ የሚወድ ያክስቴ ልጅ አለ። እናም የሚሰበስባቸው ሙዚቃዎች አሉ። በጣም ምርጥ ሙዚቃዎቹን ነው ሁሌም የሚከፍተውና፣ ይሄ ማነው ምንድን ነው እያልኩ ጠይቋለሁ። አንድ ቀን የብዙነሽን ከፍተው በተቀመጥኩበት ደርቄ ቀረው። ልጠግባት አልቻልኩ እና ሙዚቃዎቿ ሁሉ ያለማቋረጥ ሰማኋቸው። ለመጀመሪያ ጊዜ ሙዚቃ በአንዴ እንደዛ ሲዋሃደኝ ደግሞ ድምጿ ብቻ አይደለም፣ ግን የምትጫወተው የኢትዮጵያ ጃዝ አጠቃላይ ድምጿ ዙሪያ የሚሰማው ነገር ለእኔ ተአምር ነበር። በዛ ላይ ቆንጅናዋን፣ በራስ መተማመኗን፣ እርጋታዋን ሳይ ይቺ ኢትዮጵያዊቷ ዲያና ሮዝናት አልኩኝ። የበለጠ ስለ እሷ ማወቅ ፈለግኩኝና ስለ እሷን ማጥናት ጀመርኩ። የእሷን ሙዚቃ እንደገና ወደ ሕይወት ማምጣት ደግሞ እስከዛሬ ለሚደግፈኝ ለማህበረሰቤ ልሰጠው የምችለው ስጦታ ማሰብኩ ስለዚህ ለእሷ መታሰቢያ የተወሰኑ የሙዚቃ ኮንሰርቶችን አደረኩ። አሁን በመጨረሻ ደግሞ የተወሰኑ ሙዚቃዎቿን ስቱዲዮ ለመቅረጽ ድፍረቱን አገኙ። እስቲ እንግዲህ አንዱን አሰሚና፣ ሁሉም በመገረም ቢመለከተኝ ስንቱን አየሁ በአንተ I do በጣም ያምራል ግን ደግሞ እሷን አስመስለሽ ሳይሆን የዘፈንሽው በራስሽ መንገድ ነው የምትጫወች። ይሄ ምናልባት ወጣቱ ትውልድ ብዙነሽን እንዳይረሳት አድርጓልት ያለሽ የሚገርምሽ፣ መጀመሪያ ላይ ልክ እንደ እሷ ለመስፈን ነበር የምሞክረው እንደውም በጣም እንድሰማት ቀስ አድርጎ የሚጫወት መተግበሪያ ሁሉ ተጠቅሜ ለማስመሰል ከወይና ጋር የነበረንን ሙሉ ቆይታ በድረገጻችን ገጻችን ላይ ታገኙታላችሁ። ለምሽቱ የነበሩን ዝግጅቶች ይህን ይመስላሉ። ከቀናባሪ ንጉሡ ታምሬ ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየንኝ ሰላም፣ ደህና እደሩ።